አሁንም ምርጫ ሁለት ሺ ሁለት ዜናዎች ላይ ነው የምንቆየው። ፕሮፌሰር በየነ ጴጥሮስ በቅርቡ ለደጋፊዎቻቸውና ለአባሎቻቸው ያደረጉት ንግግር ህገ መንግስቱን የሚጻረርና ሁከት የመቀስቀስ አዝማሚያ ያለው እንደሆነ ኢህአደግ ገልጿል። ዶክተር በየነ ክሱን ሲያስተባብሉ ይህን አይነት ስሜት ለሚያንጸባርቁ ወገኖችም ያለኝ ስሜት ንቀት ነው ብለዋል። አሁንም መለስካቸው አመሀ ከትናንት ወዲያ የወጣው እለታዊው አዲስ ዘመን ጋዜጣ በፊት ገጹ ከዘገባቸው የዜና ርዕሶች አንዱ የወቅቱን የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስን የተመለከተ ነበረ። አዲስ ዘመን በዚህ ዜናው ከኢህአዴግ ጽፈት ቤት የደረሰውን መግለጫ በመጥቀስ ፕሮፌሰር በየነ ጴጥሮስ ሰሞኑን አዲስ አበባ ውስጥ ለሚገኙ ደጋፊዎቻቸውና አባሎቻቸው ያደረጉት ንግግር በኢትዮጵያ መንግስት የሚለወጥበትን ህገ መንግስታዊ አሰራር የሚጋፋና በተሸፋፈነ መንገድ ሁከት የመፍጠር አዝማሚያ ያለው ነው ይላል። ፕሮፌሰር በየነ በበኩላቸው በወቅቱ የተናገሩት በምንም መልኩ በህገ መንግስቱ ከሰፈረው አባባል እንደማይጋጭ ያረጋግጣሉ። አንድ መንግስት ኃላፊነት ያጓደለ የህዝቡን እምነት አጣ በሚባልበት ጊዜ ማውረድ እንደሚችል በሀገሪቷ ህገ መንግስት የተቀመጠ። ህገ መንግስቱ ምን ይላል? አንድ እንደራሴ ብቃት ካጣ ህዝቡ መልሰው ሊጠራው ይችላል። እንግዲህ ፓርላማውን የሚሞሉት እንደራሴዎች አይደሉም። አምስት መቶ አርባ ሰባቱንም የጠራቆ ሌላ አዲስ ምርጫ ሊካሄድ ነው። ፕሮፌሰር በየነ አንድ መንግስት ለተወሰነ አመት ሲመረጥ ያንን አመት በግድ ፈጽሞ መውረድ አለበት የሚል በህገ መንግስት ውስጥ የትም የለም ይላሉ። እንዲያውም በየትኛውም ጊዜ መራጩ ህዝብ በመረጠው መንግስት ላይ እምነት ካጣ በሰላማዊ እና ህጋዊ አግባብ መንግስቱን ከስልጣን ማውረድ እንደሚችል የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስትን በመጥቀስ አስረድተዋል። አምስት አመት ሙሉ የግድ የተመረጠው መንግስት ስልጣን ላይ ይቆያል። ሀይልም ህገ መንግስቱ የምለው ምንድን ነው? ስለ ምክር ቤቱ መበተን ጠቅላይ ሚኒስትሩ የስልጣን ዘመኑ ከማለኩ በፊት አዲስ ምርጫ ለማካሄድ በምክር ቤቱ ፈቃድ ምክር ቤቱ እንዲበተነ ለማድረግ ይቻላል። ይሄ እንግዲህ በሰለጠኑ ዴሞክራሲዎች። የቮት ኦፍ ኮንፊደንስ እምነት የማጣት ጥያቄ ከምክር ቤቱም ሊነሳ ይችላል፣ ከህዝቡም ልነሳ ይችላል። በወቅቱ ከስብሰባው ተሳታፊዎች ለቀረበላቸው ጥያቄ በሰጡት መልስ ውስጥ የአመፅን ቃል እንዳላስገቡ ያረጋገጡት ፕሮፌሰር በየነ ይህን ክስ ከሌላ አቅጣጫ እንደሚመለከቱትና ወንጀል እየተፈለገላቸው እንደሆነ ያላቸውን ጥርጣሬ ገልጸው ለእነዚህ ወገኖች ያለኝ አመለካከት የንቀት ነው ብለዋል። ይህንን ለሚናገሩ ወገኖች የዚህ አይነት እያረቀቁ በዚህ አይነት በየነም ይሁን ድርጅቴ ላይ ችግር ለመፍጠር ሳይተኙ ለሚያድሩ ወገኖች ያለኝ ንቀት ነው። እነዚህ ለሀገሪቱ አመራር እንደውም አይበቁ ወገኖች ናቸው። ምናልባትም ያጋጣሚ ሰዎች ናቸው። ፕሮፌሰር በየነ እንዳብራሩት ይህን ወደፊትም ለህዝቡም ሆነ ለአባሎቻቸውና ለደጋፊዎቻቸው እንደሚያስተምሩ ገልጸው አካሄዱም ፍጹም ህጋዊ ነው ሲሉ ተከራክረዋል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ